የአረፋ በዓል በአዲስ አበባ ስታዲየም ውስጥና ዙሪያውን በሚገኙ አውራ ጎዳናዎች ላይ በጸሎትና በስግደት ተከናውኗል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት ዶክተር አህመድ አብዱራህማን ሙስጠፋ ለሙስሊሙ ህብረተሰብ የመልካም ምኞታቸውን በመግለጽ ያሰሙት በቅድሚያ ለ1436ኛው ዓመተ ሂጅሪያ የኢደላጣሃ አረፋ በዓል መላው ሙስሊም ህብረተሰብ እንኳን አደረሳቸው እንኳን አደረሰን እንላለን። ከዚህ በመቀጠል ፕሬዚዳንቱ ዕለቱን ለየት የሚያደርገውን ጉዳይ ከመድረክ አብስረዋል። ይህውም በአዲስ አበባ የሚገኘውን የታላቁ አንዋርን መስጅድ ዲዛይኑን በማጠናቀቅ ወደ ግንባታው የሚጀመርበትን ማመቻቸት ይሆናል ብለዋል። ለዚሁም ህዝበ ሙስሊሙን በሰፊው በማወያየት፣ ምሁራኑን በማማከር፣ ባለሀብቱን በማሳተፍ የሚፈጸም እንደሚሆን ነው። ሌላም ግንባታ እንደሚጠበቅ አክለው እንዲሁ በአዲስ አበባ እስልምና ጉዳዮች የጠቅላይ ምክር ቤት ግቢ ውስጥ የሚገኘውን ባለ ሶስት ፎቅ ዘመናዊ መስጅድ ማሰራት እንደሚሆን ከወዲሁ ከመድረክ አብስረዋል። በመጨረሻም ንግግራቸውን ከመደምደማቸው በፊት በአጭሩ የገለጹት ቢኖር በሽብር ወንጀል ክስ ተፈርዶባቸው ወህኒ ያሉት የምሕረት አሰጣጥን በተመለከተ ባደረጉት ውይይት በአፋጣኝ መልስ ያገኙበት ሂደት በመኖሩ በሕዝበ ሙስሊሙ እና በራሳቸው ስም አመስግነዋል። ለሕዝበ ሙስሊሙ ለተሰጠው አክብሮትና ለእሳቸው እና ለሥራ ባልደረቦቻቸው ለተሰጣቸው ተሰቢነት መንግሥትን አመስግነዋል። ክሳቸውም በመቀጠል ከመድረክ ንግግራቸውን ያሰሙት የአዲስ አበባ ከንቲባ ተወካይ የሰራተኛ እና ማህበራዊ ጉዳይ ቢሮ ኃላፊና የካቢኔ አባል አቶ ኤፍሬም ግዛው ናቸው። እሳቸውም በትብብር የመንግስትን ነጥብ አወስተው የአዲስ አበባ ከተማ አስተዳደር የከተማውን የሙስሊም ህዝብ የልማት የሰላምና የመልካም አስተዳደሮች ጥያቄዎች በተገቢ ሁኔታ እንዲመለሱ ከመቼውም ጊዜ በበለጠ ከምክር ቤቱ ጋር በመሆን የሚሠራ እና ድጋፍ የሚያደርግ መሆኑን አረጋግጠዋል። በየአካባቢው አውራ ጎዳናዎቹ በርካታ ዕለቱን አክባሪዎች ቢገኙም ስርዓቱ በተከናወነበት በስቴዲየሙ ውስጥ ከወትሮው ያነሰ ቁጥር ያላቸው በመሆኑ ከተለያዩ አስተያየቶች ከሰጡኝ ውስጥ በጣም ደስ ይላል። ግን ህዝቡ ወደ ገጠር ስለሄደብን እንዳለፈው ረመዳን ይሞላል የሚል እንትን የለኝም። ቢሆንም ሰላማዊ እንትን ነው ጥሩ። ገጠር ዘመን ለመጠየቅ ይሄዳሉ። ያው በአሪፍ ሁኔታ ሁላችንም የምናከብር እንደሆነ ይታወቃል። በዓል በዓመት አንድ ጊዜ የምናከብረው በዓል ነው። ይህም በመሆኑ ሁሉም ያለውን ለሌለው እየረዳ ያለውን እያካፈለ ይህም በዓል በጥሩ ሁኔታ ማሳለፍ ይኖርበታል ብዬ አስባለሁ። በዓሉ በጣም ጥሩ ነው። ምስኪኖችን፣ የኔ ቢጤዎችን የሚበላበት ነው። በጣም ደስ የሚል በዓል ነው። ተከባብረን፣ ተፈቃቅረን ዳው የሌለውን ያለው የሌለውን የሚያበላበት በዓል ስለሆነ በጣም ጥሩ ነው። ይህንም በወጣቶች በተለይ በአሁኑ ሰዓት ላይ የኢደል አውዶሃን በዓል እያከበርን በስታዲየም ላይ እንገኛለን። ግማሹም ህብረተሰብ ወደ አገር ቤት ነው አብዛኛው ህብረተሰብ የሚሄዱት፣ ቢሆንም ግን እዛ አዲስ አበባ ላይ እያገኘን ነው። በጣም ደስ የሚል በዓል ነው በአሁኑ ሰዓት ላይ ማለት ነው። እና አጠቃላይ ለኢትዮጵያ ሙስሊሞች እንኳን አደረሳቸው የሚል መልእክት በዚ አጋጣሚ ማስተላለፍ ፈልጋለሁኝ። ኢድ ሙባረክ ጌታቸው